the የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁን ፕሮግራም ጀመረ። በሶማሌላንድ የተከሰተው የአተት በሽታ መቀነሱን የጤና ጥበቃ ሚኒስቴር አስታወቀ። በአጠቃላይ ከዘጠኙ ዞኖች አካባቢ በተወሰኑ ወረዳዎች ይታየ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይህም ማለት እንግዲህ አሁን ያለው በሶስት ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም አሁን ከሰባ በመቶ በላይ ቀንሷል። አሁን የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኖ ናቸው የሰማችኋቸው። ዝርዝሩ በአብይ ርዕስ ይቀርባል። ከዓለም ዜናዎች መካከል ደግሞ ዋና ዋናዎቹን ሰሎሞን፣ በሊቢያ ከሊቢያ የተነሱና ትናንት እሁድ በእርዳታ ደራሾች የተነሱ ስደተኞች ወይም ፍልሰተኞች ጣሊያን ገቡ። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ደቡብ ኮሪያ ናቸው። የደቡብ ኮሪያ የቀድሞ ፕሬዚደንት ፓርክ ጌንሃይ ክስ ተመሰረተባቸው፣ የሚሉና ሌሎችም ይገኛሉ። አመሰግናለሁ ሶሎሞን። የሁለተኛው አጋማሽ ዝግጅቶች ደግሞ ዛሬ ሰኞ ስፖርት አፍሪካ ነክርሶችና ጤና ይሆናሉ። ሰኞ ሚያዝያ 9 2009 ዓመተ ምሕረት ነው ዛሬ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችው እንደምናምሽታቸዋል ተረኛ አስተናጋጆቻችሁ አዲሱ አበበና እኔም ሶሎሞን አባተንን መልካም ምሽት እንዲሆንላችሁ እየተመኘን አሁን ወደ ዓለም ዜናው ንባብ እናልፋለን። ከሊቢያ የተነሱና ትናንት እሁድ በእርዳታ ደራሾች ከሜዲቴራኒያን ባህር የተረፉ ቁጥራቸው ከአንድ ሺህ በላይ የሆነ ፍልሰተኞች ከጣሊያን ሲቺሊያ ደሴት ወደብ ላይ ደረሱ። ፍልሰተኞቹን ዛሬ የጣሊያኗ ካታንያ ወደብ ላይ ያደረሰችው አንዲት የጀርመን ባህር ኃይል መርከብ መሆኗ ታውቋል። የያዝነው የአውሮፓ 2017 ዓመት ከገባ ወዲህ ባለፈው የሦስት ወራት ተኩል ጊዜ በአውሮፓ ወታደራዊ መርከቦችና በግል የበጎ አድራጎት ድርጅቶች እየታገዙ ከባህር የወጡና ጣሊያን የገቡ ፍልሰተኞች ቁጥር 29 ሺህ መድረሱን ዘገባዎች ጠቁመዋል። አብዛኞቹ ፍልሰተኞች ከሰሐራ በስተደቡብ ካሉ የአፍሪቃ ሀገሮች ድህነትን እየሸሹ የሚሰደዱ መሆናቸውን ዓለም አቀፍ ተቋማት ይናገራሉ። በሌላ በኩል በዚህ ዓመት እስካለፈው ሳምንት እሁድ አውሮፓ የደረሱ ፍልሰተኞች ወደ 32000 እንደሚሆኑ የተባበሩት መንግሥታት የፍልሰት ድርጅት አይኦኤም አመልክቶ፣ 80 ከመቶ የሚሆኑት የገቡት ጣሊያን ሲሆን ቀሪዎቹ ወደ ስፓኝና ግሪክ መዝለቃቸውን አሳውቋል። ባለፈው የአውሮፓ 2016 ዓመት ተመሳሳይ ጊዜ ወደ አውሮፓ የገቡ ፍልሰተኛው የገባው ፍልሰተኛ ቁጥር 172774 እንደነበረ አይኦኤም ጠቅሶ የፍልሰቱ ቁጥር በብዙ ቢቀንስም ሜዲቴራንያን ባህር ላይ የደረሰው የሞት መጠን ግን ተመሳሳይ መሆኑን ገልጿል። የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የሰሜን ኮሪያ መንግሥት የዩናይትድ ስቴትስን ቁርጠኝነት እንዳይፈታተን አስጠነቀቁ። በዚህ ላይ ዘጋቢያችን ሪቻርድ ግሪን ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርባለች። የሰሜን ኮሪያ መንግስት የሚሳይሎችና የኒውክሌር መሳሪያ ፍተሻ እያካሄደ ባለበት በአሁኑ ወቅት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ አሜሪካ ከደቡብ ኮሪያ ጋር እንደምትቆም ግልጽ አድርገዋል። በክልሉ እጅግ አደገኛና በሰላምና በጸጥታ ላይ አስቸኳይ የሆነ አደጋ የሚደቅነውን የሰሜን ኮሪያ መንግስት ለመቋቋም ካለን ቁርጠኝነት በላይ ግልጽ የሚሆን ነገር አይኖርም። እንደ አውሮፓን አቆጣጠር ከ1992 ዓ ም አንስቶ የኮሪያ ባህረገብ መሬት የኒውክሌር መሳሪያ እንዳይኖረው በሚደረገው ጥረት ዩናይትድ ስቴትስና ተባባሪዎቿ አንድ ላይ ቆመዋል። ይህ ዓላማ በሰላማዊ መንገድ እንዲሳካ እንፈልጋለን። ይሁንና ሁሉንም አማራጭም እናቀርባለን። ምክትል ፕሬዚዳንቱ ከደቡብ ኮሪያው ተጠባባቂ ጠቅላይ ሚኒስትር ኳንኮሃን ጋር ሆነው ባካሄዱት ጋዜጣው ጉባኤ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያ መንግስት የተደቀነውን አደጋ ለመቋቋም ያላቸውን ቁርጠኛነት እንዳይፈታተን አስጠንቅቀዋል። ፔንስ ቀደም ብለው ከሀገሪቱ ወታደራዊ መሪዎችና ከአሜሪካ ወታደሮች ጋር ሆነው ሁለቱንም ኮሪያዎች የሚያዋስነውን ከፍተኛ ወታደራዊ ፍጥጫ ያለበትን ቦታ ጎብኝተዋል። የአሜሪካው ምክትል ፕሬዝደንት የአራት የእስያ ሀገሮች ጉብኝታቸውን በደቡብ ኮሪያ ጀምረዋል። የጉብኝታቸው ዓላማ ዩናይትድ ስቴትስ በክልሉ ካሉት ወታደሮቿ ጋር ያለውን ጠንካራ ቁርጠኛነትን በበለጠ ለማጠናከር፣ የኪም ጆንግ ኡን መንግስት የኒውክሌርና የቦሊስቲክ ሚሳይሎች የማዳበር ፕሮግራሙን እንዲያቆም የሚደረገው ጫና ዓለም አቀፍ ድጋፍ እንዲያገኝ ለመጣር ነው። ፔንስ ደቡብ ኮሪያን የጎበኙት ሰሜን ኮሪያ በእምቢተኛነት የዩናይትድ ስቴትስ ግዛት ላይ ሊደርስ የሚችል ኒውክሌር አዘል አህጉር አቋራጭ ተምዘግዛጊ ሚሳይል ለመስራት በምትጥርበት ወቅት ነው። ሰሜን ኮሪያ ሀገሪቱን የመሰረቱት መሪ የኪሜል ሳንግ የልደት ቀን በሚከበርበት ወቅት የኒውክሌር መሳሪያ ፍተሻ ለማካሄድ እየተዘጋጀች ነው በተባለበት በአሁኑ ወቅት ነው። ፕሬዚደንት ትራምፕ በኒኩሌር ኃይል የሚንቀሳቀስ አውሮፕላንን የሚሸከም መርከብ በክልሉ አስፍረዋል። ሰሜን ኮሪያ የኒኩሌር መሳሪያን ባትፈተሽም ያልተሳካ የመካከለኛ ርቀት ሚሳይል ፈትሻለች፣ ከፍተኛ ወታደራዊ ትርኢትም አድርጋለች። የደቡብ ኮሪያ የቀድሞ ፕሬዚዳንት ፓርክ ጌን ሃይ ክስ ተመሰረተባቸው። የአገሪቱ አቃቢያን ሕግ ከስልጣናቸው እንዲነሱ ተደርጎ ወህኔ በተወሰዱት ሚስ ፓርክ ጊንሃይ ላይ የመሰረቱት የጉቦና ማማለል እንዲሁም በከፍተኛ ደረጃ የተፈጸመ ሙስና ክሶች መሆናቸው ታውቋል። የክሶቹ ዶሴ ዛሬ ወደ ወንጀል ችሎት መመራቱም ተገልጧል። ፓርክ ስልጣንን ያለ አግባብ በመጠቀም በጥቆማ ጥቅም በጥቅማ ጥቅም በመደለልና በሙስና ከተጠረጠሩ በኋላ ፓርላማው የመጠበቅ መብታቸውን ገፎ ከቢሮ ካስወጣቸው በኋላ አንድ የአገሪቱ ፍርድ ቤት ደግሞ ከአቃብያነ ሕጉ የቀረበለትን እጃቸውን የመያዣ ጥያቄ ተቀብሎ የእስር ዋራንት ቆርጧል። በዲሞክራሲያዊ መንገድ የተመረጠ ፕሬዚዳንት በዚህ ሁኔታ ከስራው ሲነሳ በደቡብ ኮሪያ ጊውን ሀይ የመጀመሪያ ናቸው። ዓለም አቀፉ ማኅበረሰብ ላለፉት ስድስት ዓመታት ሀገሪቱን ለማናጋት በሚካሄደው ጦርነት ላይ ፊቱን ከማዞር ይልቅ ሽብር ፈጠራን ለመዋጋት ጉዳይ ጥረቶቹን ሁሉ ማስተባበር አለበት ሲል የሶሪያ የውጭ ጉዳይ ሚኒስቴር ጥሪ አሰማ። ደማስቆ ይህንን መልእክት ያስተላለፈችው ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽና ለጸጥታ ጥበቃ ምክር ቤቱ ትናንት በደረሱ ደብዳቤዎች ነው። የውጭ ጉዳይ መስሪያ ቤቱ በሶሪያ ላይ ያለውን ሁኔታ የተሳሳተ መረጃ የመስጠትና የቸልተኝነት ጥረት ብሎታል። ደብዳቤዎቹ ከትናንት በስቲያ በአንድ ተፈናቃዮችን በመንግስት ከተያዙ አካባቢዎች ያጓጉዝ በነበረ አውቶቡስ ላይ ለተፈጸመ የፈንጂ ጥቃት ትኩረት ሰጥተዋል። እንግሊዝ ውስጥ የሚገኘው የሶሪያ የሰብአዊ መብቶች ቃፊር ቡድን በጥቃቱ ቢያንስ 126 ሰዎች መገደላቸውን ጠቁሟል። ለጥቃቱ ኃላፊነት የወሰደ ወገን ባይኖርም የአልቃይዳ የሶሪያን ቅርንጫፍ ጨምሮ በአካባቢው የተለያዩ የሱኒ ጂሃዲ ቡድኖች እንደሚንቀሳቀሱና መናፍቃን ናቸው በሚሏቸው ሺአ ሙስሊሞች ላይ ግድያ እንደሚፈጽሙ ይታወቃል። ስልጣን ላይ የቆዩባቸው ያለፉት ዘጠና ቀናት ያለፉት ስምንት ዓመታት የፕሬዚዳንት ባራክ ኦባማን የውጭ ፖሊሲ አጠቃላይ ውድቀት ያጋለጡ ናቸው ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ባወጧቸው የትዊተር መልእክቶቻቸው ተናግረዋል። ፕሬዚዳንቱ በመገናኛ ብዙኃንና በተቃዋሚ ዲሞክራቶች ላይ ባነጣጠሩበት መልእክታቸው ላይ ይህ ነው ያሉትን የውጭ ፖሊሲ የአፈጻጸም ስኬት ባይጠቅሱም ኦባማ ያላደረጉት ባለፉት ጥቂት ቀናት በአንድ የሶሪያ አየር ኃይል መደብ ላይ መንግስቱ አካሄዶታል ለተባለ የኬሚካል ጥቃት ምላሽ የሚሳይል ድብደባ ማካሄዳቸውና አፍጋኒስታን ውስጥ የሚንቀሳቀሱ የአይሲስ ተዋጊዎችን ዋሻዎች ለመደምሰስ የተባለ ግዙፍ የቦምብ ጦራቸው መጣሉን መሞገሳቸው ታውቋል። ትራምፕ አከታትለው በለቀቁት ትዊተራቸው የቅጥፍያ ሚዲያ የቅጥፈት ሚዲያ ሲሉ የጠሯቸው መገናኛ ብዙኃን ከምርጫው ወዲህ ወደ ውሸት ክፉኛ ማዝመሙ ብሶባቸዋል። ወደ እውነቱ ደግፎ ለመመዘን ብዙ ተገደናል ሲሉ ወርፈዋቸዋል ፕሬዝዳንቱ። መገናኛ ብዙሃኑም በደፈናው ከመክሰስ አልፈው ይህ ነው ብለው የጠሩት ወይንም እውነት ያልሆነ ሲሉ የጠቀሱት ዘገባ አንድም የለም። ፌስቡክ ዓመታዊ ጉባኤውን ነገ ማክሰኞና ከነገ በስተያ ረቡዕ ካሊፎርኒያ የቱ ሳን ሆዜ ከተማ ውስጥ ያካሂዳል። በዚህ ኤፍኤ ተብሎ በተሰየመ ስምንተኛው ጉባኤው ላይ ከብራዚል፣ ከፈረንሳይ፣ ከህንድ፣ ከሜክሲኮ የተጠራሩ መሐንዲሶች ናቸው የሚሰየሙት ። ፌስቡክ ግዙፍ የሆኑት የማህበራዊ መገናኛ መረቦቹን ኢንስታግራም፣ ሞባይል ፎቶ ማጋሪያ አገልግሎትና ፌስቡክ የዛሬ ሁለት ዓመት የገዛው ፈጣን የመልእክት መለዋወጫ አገልግሎት ዋትሳፕን ይበልጥ ማሳለጥና ማስተዋወቅ በሚቻልባቸው ሁኔታዎች ላይ መሐንዲሶቹ እንደሚተያዩ እንደሚወያዩ ታውቋል። ይህንን የፌስቡክ ጉባኤ ዝርዝር ሂደት ከሰሞኑ የሳይንስና ሕይወት ፕሮግራም ዘርዘር አድርገን እናቀርብላችኋለን። በመጨረሻም 121ኛው የቦስተን ማራቶን ዛሬ ተካሂዷል። ቦስተን ከተማ ላይ ኬንያውያን ናቸው በሁለቱም ጾታዎች አሸናፊ የሆኑት። በወንዶች ጄፍሪ ኩሪያ እና በሴቶች ኤድና ኪፕላጋት አሸናፊ ሆነዋል። በስፖርት ፕሮግራም ዝርዝር ዘገባ ይኖረናል። የዜናው ሰዓት በዚሁ አበቃ። አብራችሁን ቆዩ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የምናስተናግዳችሁ ሶሎሞን አባተና አዲሱ አበበንን በሁለተኛው የፕሮግራም አጋማሽ ከሚቀርቡ መደበኛ ቅንብሮች የአንዱን ዋናውን ፍሬ ሀሳብ ለቅምሻ እናሰማል የጾም ምግቦች በጣም ጤነኛ የሆኑ ምግቦች ናቸው፣ ምክንያቱም የተመጣጠነ ከመሆን አንጻር በጣም ተመራጭነት ያላቸው ናቸው። ይሄ በአንተ ፕሮግራም በጤና ፕሮግራም የሚቀርብ ጉዳይ ይመስለኛል ሰሎሞን። በጤና ፕሮግራም ነው የሚቀርበው። እንግዲህ ሰሞኑን በጾም ላይ የከረመ አንጀት ብዙ ውርጅብኝ እንደሚወርድበት ሰሞኑን መቼም ሳትገምት ሳትጠረጥር አትቀርም። አዲሱ አንድ ባለሙያ ይዣለሁ፣ ከፍ ያለው ባለሙያ ይዣለሁ። በዛሬ የጤና ፕሮግራም ከጾም በፊትና በጾም ወቅትና ከጾም በኋላ ሰውነታችን ምንድን ነው የሚደርስበት የሚል ነው ርዕሳችን ለዛሬ። ተገቢና ወቅታዊ ርዕስ ነው። እናመሰግናለሁ። ወደ ዕለቱ አብይ ርዕስ እናልፋለን። ድርቅን ተከትሎ በኢትዮጵያ ሶማሌ ክልል የተከሰተው የአጣዳፊ ተቅማጥና ትውከት ወይም አተት በሽታ ስርጭት በሰባ ከመቶ መቀነሱን የጤና ጥበቃ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ አህመድ ኢማኖ ለአሜሪካ ድምፅ እንዳብራሩት በቀን ይመዘገብ የነበረው የተጠቂዎች ቁጥር ከሰባት መቶ ወደ ሁለት መቶ ሀያ ሁለት ዝቅ ብሏል። የኢትዮጵያ የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድን ያነጋግረው እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል። የጤና ጥበቃ ሚኒስቴር ቃል አቀባይ አቶ አህመድ ኢማኖ እንደሚሉት የአጣዳፊ ተቅማጥና ትውከት በሽታ በኢትዮጵያ ሶማሌ ክልል የተከሰተው ከድርቅ ጋር በተያያዘ ነው። ድርቁን ተከትሎ በመጣው የውሃ እጥረት ምክንያት ካለፈው መስከረም ጀምሮ በሽታው መከሰቱን ያስረዱት፣ ከአስራአንዱ የሶማሌ ክልል ዞኖች በዘጠኙ በሽታው ተከስቶ እንደነበር የተጠቁት አካባቢዎች ግን ውስን መሆናቸውን አቶ አህመድ አብራርተዋል። ከዘጠኝ ዞኖች ውስጥ ደግሞ ረድ ብለን በተወሰኑ ና ምናልባት ሲገለጽ አጠቃላይ ዞኖቹ በሙሉ በበሽታው አፌክት ሆነዋል የሚል አለ። በተወሰኑ ኤሪያዎች ላይ ነው የተከሰቱ ችግሮች ናቸው። ይህም ሆኖ የበሽታው ስርጭት እየቀነሰ መምጣቱን ቃል አቀባዩ አስታውቀዋል። ከአስር ቀናት በፊት በቀን ይመዘገብ የነበረው የታማሚዎች ቁጥር ከሰባት መቶ በላይ እንደነበር፣ ትናንት የተመዘገበው ግን ሁለት መቶ ሀያ ሁለት መሆኑን በማሳያነት ጠቅሰዋል አቶ አህመድ ሰፊ ርብርብ የተደረገው እና አሁን ባለው ሁኔታ ላይ ስንሄድ በአጠቃላይ ከዘጠኙ ዞኖች አካባቢ በተወሰኑ ወረዳዎች ይታይ የነበረው አሁን ሙሉ በሙሉ እየተጠቃለለ ወይም ደግሞ እየቆመ እየሄደ ያለበት ሁኔታ ነው ያለው። ይህም ማለት እንግዲህ አሁን ያለው በሶስት ዞኖች በተወሰኑ ወረዳዎች ላይ ይገኛል። የሚመዘገበው የታማሚ ቁጥርም አሁን ከሰባ በመቶ በላይ ቀንሷል። አሁን ማለት ከሰባት መቶ ወደ ሁለት ቀናቱ ሀያ ሁለት አካባቢ ትናንትና መመዝገቡ ታውቋል። ስለዚህ ወደ ስድስት የሚጠጉ ዞኖች ላይ ያሉ የማከሚያ ቦታዎች ወይም ደግሞ አገልግሎት መስጫ ቦታዎች እንዲቆሙ ተደርጓል። የበሽተኞች ቁጥር በዛ አካባቢ ላይ እየቀነሰ በመምጣቱ ማለት ነው። የበሽታው ስርጭት ሊቀንስ የቻለውም በሀገር ደረጃ በተደረገው ከፍተኛ ርብርብ መሆኑን ነው አቶ አህመድ ያስረዱት። ይኸው ማለት እንግዲህ እንደ ሀገር የኮማንድ ፖስት በፌዴራል ደረጃ አለ። በክልሉም እንደዚሁ የፌዴራል የክልሉ ኮማንድ ፖስት ተቋቁሟል። ይህንን ኮማንድ ፖስት ከታች ድረስ ባለው የሕክምና ጣቢያ ድረስ አገልግሎት ለመስጠት አጠቃላይ ከሀገሪቱ ከአጎራባች ክልሎች ጭምር ማለትም ከአማራ፣ ከትግራይ፣ ከሀረሪ ክልሎች እንዲሁም ከድሬዳዋ፣ ከአዲስ አበባ ከተማ አስተዳደሮች እንደዚሁም ከፌዴራል ሆስፒታሎች ጭምር ከፍተኛ ቁጥር ያለው ልምድ ያለው ባለሙያ እንዲዘምትና ና እዛ አካባቢ ላይ ያለውን ችግር ለማስወገድ ስራ እንዲሰራ የተደረገበት ሁኔታ አለ። ከዛም ባሻገር ደግሞ ያው የአጋር ድርጅቶቻችንም ከኛ ጎን ተሰልፈው የክልሉ ጤና ቢሮ ጋር በመሆን ሰፊ ስራ በመሰራቱ አሁን በሽታው እንግዲህ በቅርብ ጊዜ ውስጥ ይቆማል የሚል እንትና ያለን እየቀነሰ ሰሞኑን ወደ ሶማሌ ክልል በሄድኩበት ወቅት ከክልሉ ፕሬዚዳንት አቶ አብዲ መሀመድ ኦማር ጋር ባደረግኩት ቃለ ምልልስ ከፌዴራል መንግስት ዶክተሮች፣ ነርሶች የመጡበት ሁኔታ እንዳለ ይሄንኑ በሽታ ለመቆጣጠር ገልጸው ነበር እና ቁጥራቸው ካለዎት፣ አቶ አህመድ እስካሁን ድረስ ምን ያህሉ ናቸው እዛ ያሉት? ባለፈው ከአምስት መቶ በላይ ነው ከዚህ ያንቀሳቀስ ነው። እንደገና ደአሁን ቅድም ካሉ ካልኳቸው ክልሎች ጭምር ማስተባበር እንትን አሁን ባለፈው ሳምንት ራሱ የዛሬ ሶስት ቀን አራት ቀን በፊት ከስልሳ በላይ ባለሙያዎች ወደዛው ቦታ ልከናል። እንግዲህ ድርቁ እንደሆነ መነሻው እርሶ ገልጸዋል፣ ሲገለጽም ቆይቷል። በኢትዮጵያ ሶማሌ ክልል ለተከሰተው የአጣዳፊ ትውከትና ተቅማጥ ወይም አተት በሽታ ስለዚህ ለድርቁ እየተሰጠ ያለውን ምላሽ በሽታውን ለመቆጣጠር ከሚደረገው ጥረት ጋር በማቀናጀት እየተሰራ ያለ ስራ አለ ወይ? አቶ አህመድ ከዚህ ጋር ተያይዞ ድርቁ በቀጠለበት ሁኔታ አሁን በሽታውን ቁጥጥር ላይ መዋል ቢቻል እንኳን ወደፊት በዚህ መንገድ እንዳይከሰትስ ምን አይነት ስራ የተሰራ ነው? ይሄንን ያብራሩልኝ። ያው እንግዲህ ትልቁ በዚህ ከድርቁ ጋር ተያይዞ በጋራ ሌሎች ሴክተር መስሪያ ቤቶች በሙሉ አንድ ላይ ሆነው አጠቃላይ ሁኔታዎችን ነው የመከላከል ስራ ሚሰሩት። አሁን እኔ የጠቀስኩት የጤና ጉዳይ ስለሆነ ባለሙያ የሚጠይቅ ስለሆነ እሱ ላይ ያለውን እንቅስቃሴ ለማሳየት ሞከርኩኝ እንጂ አጠቃላይ በሀገር አቀፍ ደረጃ ይሄንን የድርቁንም ሁኔታ እና አጠቃላይ ከሱ ጋር ተያይዞ የሚመጡ ችግሮችን ለማስወገድ በሚያስችል መልኩ በጋራ ነው የሚሰራው። አሁን ለምሳሌ የውሀ አቅርቦትን 2017 ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ኤችአርዲ እንደሚያመለክተው በተለይ በአርብቶ አደር አካባቢዎች በተከሰተው ድርቅ ምክንያት 5.6 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ከእነዚህ ውስጥ 1.7 ሚሊዮን ወይም ከሩብ በላይ የሚሆኑት ደግሞ በኢትዮጵያ ሶማሌ ክልል ይገኛሉ። ለአጣራፊ ተቅማጥና ትውከት በሽታ ምክንያት የሆነውም ይሄው ድርቅ እንደሆነ ነው እየተገለጸ የሚገኘው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደሚቀጥለው የዘገባ ርዕስ እናልፋለን። በእጅጉ የሚዋዥቅ የአየር ጠባይ በደቡብ በምዕራብና ምስራቃዊ አፍሪካ አገሮች በግብርና ምርቶች ላይ የከፍ አደጋ በመደቀኑ ሸማቾች ከፍተኛ የዋጋ መናር ገጥሟቸዋል። ነገሩ ከመጥፎ የአየር ጠባይ ብቻም ሳይሆን ሌሎች ውስብስብ መንስኤዎችም አሉት። አኔታ ፖል ከጆሃንስበርግ ድርቁ ሌሎች ችግሮችንም እንዳባበሰ ዘግባ የላከችልንን አሉላ ከበደ ያቀርባል። በናይጄሪያ የታየውን ከፍተኛ የምግብ ዋጋ ንረት አሊያም የቻድ ሐይቅ አካባቢዎችን በሚያዋስኑት ስፍራዎች የተከሰተውንና በመላው ንዑስ አህጉሩ የሰብል ዋጋ ጣሪያ የነካበትን ሁኔታ በድርቅ አመጣሽነት ብቻ ለመፈረጅ ይገፋፋል የሚሉት ጎድፍሬ ኖሱ ስለ ጉዳዩ ጥሩ እውቀት አላቸው ከሚባሉ ሰዎች ውስጥ ናቸው። እንዲያ ባለ ቀላል ድምዳሜ የሚቋጭ ቢሆን ኖሮ ነበራ ሲሉም ጥያቄ አዘል ሐሳብ ያቀርባሉ። ንወሱ የናይጄሪያን የግብርና ሥራ ለማቀላጠፍ እንደ ተሰማራ ተቋም መሪነታቸው በየዕለቱ የበቆሎ አልያም የካዛፋ ምርቶችን በማልማት ሥራ ላይ የመሰማራት ውጥን ይዘው የአነስተኛ አምራች ድርጅት ያቋቋሙ ወጣቶች በሚያቀርቧቸው ጥያቄ አዘል ጥሪዎች የስልክ መልእክታቸው መቀቢያ እንደ ሞላ ነው። እንዲያ ያለ ቀላል ድምዳሜ የችግሩን መሠረት አይገልጸውም፣ የሚሉት ንወሱ የአየር ንብረት ጠባይ መለዋወጥ አካባቢውን በተደጋጋሚ ለመታወ ድርቅ አንድ መነሻ ብቻ ነው መሆን የሚችለው ሲሉም ያስረዳሉ። የዋጋ ግሽበት፣ የነዳጅ ዘይት ዋጋ መጨመር፣ ከውጭ የሚገቡ ለግብርና ሥራ የሚውሉ መሣሪያዎችና ቁሳቁሶች ዋጋ ከፍ ማለት፣ ሙስና፣ የግብርና ስራን የሚያጎለብት ጠንካራ ሕግ ያለመኖር እንዲሁም የግብርና ሥራ በማኅበረሰብ ውስጥ ያለው ተቀባይነት መቀነስ በወጣት ስራ ፈላጊዎች ዘንድ ቦታ ማጣቱ እነኚህ ሁሉ ተደማምረው ነው ለበረታው የናይጄሪያ የምግብ ዋጋ ንረት ሌሎች መንስዎች ሊሆኑ የበቁት ባይ ናቸው ወጣቶች ወደ ግብርና ሲበረታቱ ይታያሉ ይሁን እንጂ ሙሉ በሙሉ አይደለም ወይም በቂ ነበር ማለትም አያስደፍርም የሚበዙት ልባቸው ለቢሮ ሥራ እንደ ተንጠለጠለ ነው ስለሆነም እነኚህ ሁሉ ናቸው የዋጋ ንረቱ መንስኤዎች። የነዳጅ ዋጋና ሌሎች ሸቀጦችን ጨምሮ የሁሉንም ነገሮች ዋጋ ያንራል። አስራ ስድስት ሚሊዮን ሕዝብ ለረሃብ ሊጋለጥ እንደሚችል የሚያሳይ የስጋት ዳመና ባንዣበበት ምስራቅ አፍሪቃም የረድኤት ድርጅቶች በቅርቡ የማስጠንቀቂያ ደወል ደውለዋል። የተባበሩት መንግስታት ድርጅት ከፊል ደቡብ ሱዳንን ለረሃብ የተጋለጠ ሲል ሶማሊያንም ለማይቀር የረሃብ አደጋ የተጋለጠ አካባቢ ሲል ፈርጆታል። ድርቁ ለከሰተው ከፍተኛ የምግብ እጥረትና ለተከተለው ቀውስ ዋናው መንስኤ የሆነባቸው እነኚህ ዋናው መንስኤ የሆነባቸው እነኚህ ሁለት አገሮች ቀድሞውንም በቋፍ የነበሩ ናቸው የሚሉት ደግሞ በተባበሩት መንግስታት ድርጅት የምግብና የእርሻ ፕሮግራም የምጣኔ ሀብት ባለሙያው ማሪዮ ዛፓኮስታ ናቸው። በምስራቅ አፍሪካ የሚገኙትን አብዛኛውን አገሮች ላጠቃውና አህጉራዊ ገጽታ ጭምር ለሚታይበት ለአሁኑ ቀውስ ዋነኛው መንስኤ ድርቅ ነው። ባለፈው ጥቅምትና ታህሳስ በነበረው ጊዜ ውስጥ ደቡባዊ የአህጉሪቱን አካባቢዎች ያጠቃው ድርቅ ይሁንና በአንዳንድ አገሮች እንደ ደቡብ ሱዳን እንዲሁም የሶማሊያ ግጭቶችና ብጥብጥ በመሳሰሉ ሌሎች ተጨማሪ ምክንያቶች ደግሞ ይበልጥ የተወሳሰበ ሆኗል። ፖል ማኩቤ በደቡባዊ አፍሪቃ ፈርስት ናሽናል ባንክ የተባለው ድርጅት የግብርና ምጣኔ ሀብት ባለሙያ ናቸው። ለአንድ ዓመት ያህል ሲዋዥ ከቆየው የአየር ንብረት ጠባይ መለዋወጥ በኋላ ገበሬዎች ጥሩ ምርት በሚጠብቁባት ደቡብ አፍሪካ በመጨረሻው የምግብ ዋጋ መረጋጋት እየታየ ነው። ይሁንና ድርቁ በአብዛኛው ለምግብ ዋጋ መናሩ ምክንያት ቢሆንም በግብርናው ዘርፍ አንዳችም ሁነኛ መሻሻል ያለመታየቱን ግን አጋልጧል ሲሉ ይተቻሉ። ባጭሩ የአቅርቦት ፍላጎት ጉዳይ ነው። የምግብ ዋስትናን መፍጠር ከሚያስችል የቴክኖሎጂ አቅም መጎልበት መሠረት ያለመያዝም ጋር የተያያዘ ነው። ለምሳሌ ያህል ደረቅ የአየር ጠባይ ሲመጣ በሌሎች አገሮች በቀጥታ ለምርት መቀነስ ምክንያት አይሆንም። ከዋጋ ንረት ጋር በተዛመዱ ርዕሰ ጉዳዮች ላይ ትኩረት ያደረገ ጥናት የሚያከናውነው ሌላው የዓለሙ የምግብና እርሻ ድርጅት ፋኦ የምጣኔ ሀብት ጉዳዮች አዋቂው ጆናታን ፓውንድ በበኩላቸው አንዳንድ የአፍሪቃ አገሮች መንግስታት የዋጋ ንረቱ የሚፈጥረውን ጫና ለማርገብ የሚያስችሉ ልዩ ልዩ ጥረቶችን እየወሰዱ ነው ይላሉ። ለምሳሌም ያህል ኬንያ ከውጭ በሚገዛ በቆሎ ላይ የሚጣለውን ቀረጥ ስታነሳ፣ የዚምባብዌ መንግስት የምግብ ሸቀጦች ላይ የሚጣለውን ቀረጥ አንስቷል። አንዳንድ የደቡባዊ አፍሪካ ሀገሮችም ለዋና ዋና የምግብ አይነቶች መስሪያ የሚውሉ ምርቶችን ከብሔራዊ ምርት ክምችታቸው በማውጣትና ለገበያ የሚወጣውን ምርት አቅርቦት መጠንም በማሳደግ ዋጋውን ያረጋጋሉ እንደ ምጣኔ ሀብት ጉዳዮች ባለሙያው ማብራሪያ። ይሁን እንጂ አሉ ፓውንድ ይሁን እንጂ መንግስታት በሚወስዱት እርምጃ ሚዛኑን የመጠበቅ ተጨማሪ ፈተናና ኃላፊነትም አለባቸው። ሁለት የተለያዩ ምልከታዎች አሉ። ሁለቱም ቢሆኑ ደግሞ የምግብ ዋጋ እንዲቀንስና ሰዎች ምግብ መግዛትና መጠቀም እንዲችሉ ነው ፍላጎታቸው። በአንጻሩ አምራች ገበሬዎች እንዲበረታቱና ምርታቸውን እንዲያሳድጉ ገቢያቸው ከፍ እንዲልና የምርታቸው ተጠቃሚ የሆኑ ዘንድ ጭምር ነው። ግራና ቀኝ የሚሳሳቡት እነኚህ የሁለት ወገን እይታዎች፣ የሁለት ወገን ሐሳቦች ሙሉ ቀልባቸውን የሰረቁ መሆናቸውን የሚናገሩት የናይጄሪያው የመላው ገበሬዎች ማኅበር ዋና ጸሐፊ ንወሱ፣ መንግስታቸው ወጪያቸው እንዲቀንስ በመርዳት ገበሬዎችን ለማገዝ ብዙ መስራት እንደሚጠበቅበት ይናገራሉ። በቅርቡም በናይጄሪያው የሩዝ እርሻ ምርት ዘርፍ የታየው እድገት ያበረታታቸው መሆኑን፣ ነገር ግን የምርት ዋጋ መጨመር ብቻውን ሰዎችን በውስብስብ ሁኔታዎች ወደ ታጀበው ከባዱ የግብርና ስራ በቀላሉ ሰተት ብለው እንዲገቡ የሚያማልል አይደለም ነው የሚሉት። ይልቁንም ምርት በሰመረ ጊዜም ሆነ የአየሩ ጠባይ በከፋበት ጊዜ ጭምር ከዓመት ዓመት ሳይበገሩ በስራቸው እንዲተጉ ማድረግ የሚያስችል ሁኔታ እንዲፈጠር ማስቻል እንጂ ወደ ተከታዩ የመጽሔት ርዕስ እናልፋለን። ቱርክ ውስጥ ትናንት በተካሄደ ውሳኔ ህዝብ በፕሬዚደንት ራጅብ ታይብ ኤርዶዋን የሚመራው ገዢ ፓርቲ ተሳክቶለት በፈንጠዚያ ላይ ይገኛል ወይም ተሳክቶልኛል እያለ ነው። የፕሬዚደንቱን ስልጣን በእጅጉ የሚያጠናክረው የዚህ ውሳኔ ህዝብ ውጤት ተቃዋሚዎች የማይፈልጉት ከመሆኑም በላይ ሂደቱ በማጭበርበር የተሞላ ነው ሲሉ እየከሰሱ ናቸው። ዝላቲት ሳሆክ የዘገበችዋል። ሰለሞን ክፍሌ ያቀርበዋል። ፕሬዚዳንት ረጀብ ጠይብ ኤርዶዋን ትናንት ማምሻውን የድምፅ አሰጣጡ ከተጠናቀቀ በኋላ ለደጋፊዎቻቸው ንግግር አድርገዋል። አንድ ሆነናል፣ መልካምና ጤናማ መንገድ ይዘናል። በአንድ ቱርክ ጥላ ስር ወንድማማችነታችን ተጠናክሯል። ለሕዝብ ድምፅ የቀረቡት 18 የማሻሻያ አንቀጾች ሲሆኑ ገዢው የፍትሕና ልማት ፓርቲ የፓርላማውን ስልጣን በፕሬዝዳንቱ ስር ለማጠናከር ያቀረባቸው ሐሳቦች ናቸው። ለምሳሌ የካቢኔ ሚኒስትሮችን አሁን በቀጥታ ፕሬዝዳንቱ የሚሰይሙ ይሆናል። የሕግ ማሻሻያው በዓለም አቀፉ ማኅበረሰብ በርካታ ትችቶች የተሰነዘሩበት ነው። ዓለም ሙሉ በሙሉ ለማለት በሚያስደፍር እየተቃወመን ይገኛል በተለይ ምዕራባውያን ሲተነኩስን ነው የቆዩት። ለዚህም ነው ሕዝቤ ዛሬ የለም መንገዳችንን የምናውቀው እኛንን ብሎ የጸናው አልተከፋፈልንም፣ አልተሰነጣጠቅንም። ሚስተር ኤርዶዋን የተናገሩት ነው። የቱርክ የተቃዋሚ ፓርቲ የሕዝብ ውሳኔውን ውጤትም ሆነ ሂደቱን ማጭበርበር የተሞላለት ሲል ማጣራት እንዲደረግ ጠይቋል። ኤርዳል አክሱንገር የተቃዋሚ ሕዝባዊ ሪፐብሊካን ፓርቲ መሪ ናቸው። እስካሁን 2.5 ሚሊዮን የሚሆነውን የተቆጠረ ድምፅ እንዲጣራ እየጠየቅን ነው። 60 ከመቶ የሚሆኑት የድምፅ መስጫ ወረቀቶች እክል አለባቸው። በቱርክ አብይ የተቃዋሚ ሕዝባዊ ሪፐብሊካን ፓርቲ ምክትል ፕሬዚዳንት ቡለን ተዝካን ኮሮጆ የማጨቅ እንቅስቃሴዎች በድምፅ አሰጣጥ ሂደቱ ታይቷል ብለዋል። ይሄ የህዝብ ውሳኔ ታማኝነት ይጎድለዋል። አንዳንድ ተንታኞች በጠባብ 51 ከመቶ ለ49 ከመቶ ልዩነት ያለፈው የህዝብ ውሳኔ ለፕሬዝዳንት ኤርዶዋን ያሰቡትን ያሳካና ተቀባይነት የሰጣቸው አልሆነም ይላሉ። ካንዱን ዳር ቱርካዊ ጋዜጠኛ ነው። ኤርዶዋን ሰፋ ባለ 60 በመቶ ድምፅ ለማሸነፍ አቅደው ነበር። 51 ከመቶ ብዙም የሚያስደስት አይሆንም። ስለዚህ ከዚህ ሂደት ይማራሉ የሚል ተስፋ አለኝ። ፕሬዚዳንት ኤርዶዋን ተቃዋሚዎች ሽንፈትን በጸጋ እንዲቀበሉ አሳስበው ወደፊት እንቅፋት የሚሆንባቸው ጉዳይ እንደማይኖር ያላቸውን መተማመን ጨምረው አስረድተዋል። በሕገ መንግሥት ማሻሻያው የቱርክ ፕሬዚዳንት የፖለቲካ ፓርቲ መሪ መሆን ይችላሉ። ፓርላማን የመበተን ስልጣን ይኖራቸዋል። የአስቸኳይ ጊዜ አዋጅ መደንገግም እንደዚሁ የስልጣናቸው አካል ይሆናል። የፍትህ ስርዓቱም ላይ ዳኞችና ሕገ መንግሥታዊ ፍርድ ቤት ዳኞችን የሚሾሙት ፕሬዚዳንቱ ይሆናሉ። ኤርዶዋን በተጨማሪም ከአስራ ሶስት ዓመታት በፊት በቱርክ የተሻረውን የሞት ፍርድ እንደገና እንደሚመልሱ ተናግረዋል። የአውሮፓ ሕብረት መሪዎች የህዝበ ውሳኔውን ኤርዶዋን ስልጣናቸውን ያጠናከሩበት ሂደት ብለውታል። ቱርክ የአውሮፓ ህብረት አባል ለመሆን በምታደርገው ጥረት ይሄ አዲስ ህገ መንግስታዊ ማሻሻያ ከባድ እንቅፋት እንደሚሆንባት ይታሰባል። የዝላት ሳሆክን ዘገባ ያቀረበው ሄኖክ ሰማግዜር ነው። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ከእናንተ ያገኘናቸው አስተያየቶች የሚሰሙበት ክፍለ ጊዜ ነው። ሰላም ቪኦኤዎች፣ እንደምናችሁ ፕሮግራማችሁ አይደመጥም። ሊስት ያደረጋችሁት ቀን ፕሌይ አያደርግም እና አንድ ነገር አድርጉት ባካችሁ። አመሰግናለሁ። ለመላው የኢትዮጵያ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን እያልኩ አባቶችም የሀይማኖት አባቶች ከመግለጫ ባሻገር እየወጣችሁ ወደ ሆስፒታልና ችግረኞች ወዳሉበት መጠለያ እየሄዳችሁ ህሙማንን እንድትጎበኙ ችግረኞችንም እንድታዩዋቸው በእግዚአብሔር ስም እንማጸናለን። ከዚሁ ከካሊፎርኒያ ነው አየለ እግዚአብሔር ይባርክልን። አሜን ባይ ጤና ይስጥልኝ ቪዎች እንኳን ለትንሳኤው ለፋሲካ በዓል አደረሳችሁ። ስሜ ግርማ ይባላል። ከዚሁ ከአሜሪካ ነው ምደውልላችሁ። ብዙ ጊዜ አስተያየት እሰጣለሁ፣ አንዳንድ ነገሮች ሲሰማኝ ግን አሁን የሀብታሙ አያሌውን ንግግር ሰምቼ ብዙ አስተያየት የሚሰጡ ሰዎች አሉ የተለያየ አይፈጸምም፣ እንደዚህ ሊሆን አይችልም፣ ለፖለቲካ ነው እና የሚባል ነገር አለ። እኔ ደግሞ የኢህአዲግ ፖሊስ አስራ ዘጠኝ ሰማንያ ስድስት እስከ አስራ ዘጠኝ ዘጠና ሶስት ድረስ በፖሊስነት አገልግያለሁ። እንኳን እነሱን እንደዚህ የሚቀናቀናቸው ቀርቶ ለተራ ለተራ ወንጀል ብዙ አይነት ግፎች እና መከራ ይደርሳሉ። ምናልባት እኔ ቀኑ ሲደርስ ጊዜው ሲደርስ በዝርዝር እናገራለሁ። ግን አሁን የግድ የፖለቲካው ሁኔታ ሁሉ ብዙ ነገሮቹ ስለማይመቹ አንድ ቀን ጊዜው ሲደርስ ይወጣል። ከዚህ በላይ ግፍ ይሰራል እዛ ሀገር። ከዚህ በላይ ያልተጠቀሱ ብዙ ያልታዩ ከዚህም በላይ ግፍ ይሰራል እና ምን ማድረግ እንዳለብን ነው። ወደፊት በረዥሙ አስተያየት እንደምሰጥ ተስፋ አደርጋለሁ። የአዲስ አበባ ልጅ ነኝ። ክቡራትና ክቡራን አድማጮች አስተያየቶቻችሁን 2029 ይቅርታ፣ አስተያየቶቻችሁን በስልክ መስመራችን እንድትተዉ አሁንም እንጋብዛለን። ስልክ ቁጥሩን ዘግየት ብዬ አሰማለሁኝ። እናመሰግናለን ለአስተያየቶቻችሁ። በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚተላለፍላችሁ ፕሮግራም ነው እያደመጣችሁ ያላችሁት። አሁን ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል አዲስ አበባና አካባቢዋ ላይ። የዚህ ሰዓት የመጀመሪያው ዝግጅት ስፖርት ነው። ሰሎሞን ክፍሌ እንደምን አምሽታችሁልኛል የተከበራቸው አድማጮቼ በከፍተኛ ጉጉት ሲጠበቅ የቆየው የቦስተን ማራቶን አሁን ከጥቂት ሰዓታት በፊት ተጠናቋል ኬንያውያን በሁለቱም ፆታዎች ድል ተቀዳጅተዋል የወንዶቹን ጄፍሪ ኪሩይ የሴቶቹን ኤድና ኪፕላጋት ናቸው ያሸነፉት ዝርዝሩን ይዘናል ሌሎች ዜናዎችም አሉን አብራችሁን ቆዩ በዛሬው 121ኛው የቦስተን ማራቶን ዐሥር ሀገሮችን የሚወክሉ 44 ዝነኛ አትሌቶች ተሳትፈዋል። አዘጋጆቹ እንደ ገለጹት በማራቶን የዓለምን ክብረ ወሰን የያዘው ኬንያዊው ዴኒስ ኪሚቶ እና በሴቶቹም በዓለም ሁለት የሻምፒዮናዋ ኬንያዊት ኤድና ኪፕላጋት በዋናነት ይጠቀሳሉ። አንደኛ ለወጣው ሯጭ 150 ሺህ ዶላር ሽልማት መዘጋጀቱንም የውድድሩ አዘጋጆች ገልጸዋል። ዛሬ በሴቶቹ ድል የተቀዳጀችው ኤድና ኪፕላጋት የ32 ዓመት ዕድሜ ያላት ስትሆን ሁለት ያከታትላ የዓለም ማራቶን አሸንፋለች። በ2011 ዴጉ፣ በ2013 ሞስኩ መሆኑ ነው። ከዚያ በኋላ በሌሎች ስድስት ማራቶኖች ሮጣ በሦስቱ ፖዲየሙ ላይ ቆማለች። በቅርቡም ባለፈው ጥቅምት በሺካጎ ማራቶን በሁለተኝነት ተሸልማለች። ዛሬ ቀንቷታል። Edna Kiplagat coming in front of the grandstands. Edna Kiplagat will win the Boston Marathon. በሴቶቹ ከኢትዮጵያ ተሳታፊዎች ብዙነሽ ዳባ፣ አጸደባይሳና ሩት አጋ ሦስቱም አልሆነላቸውም። በወንዶቹ ያሸንፋል ተብሎ ቅድሚያ ግምት የተሰጠው የ32 ዓመቱ ዴኒስ ኪሚቶ የማራቶን የዓለም ሬኮርድን በ2014 በርሊን ላይ ሰብሯል 202257 በማስመዝገብ እንደነበር ይታወሳል ከዚያ ወዲህ ግን ደረጃውን ለመጠበቅ ብዙ ታግሎ አልተሳካለትም በ2015 ና 16 መካከል አራት ጊዜ ሞክሮ የቤጂንጉን የዓለም አትሌቲክ ሻምፒዮና ውድድር ጨምሮ ማለቴ ነው አራቴ ሞክሮ ሁለቱን እንዲያውም መጨረስ ሳይችል ቀርቶ አቋርጦ ወጥቷል በ2015 ለንደን ላይ በ20550 በሦስተኝነት አጠናቋል ዛሬ ለድል የበቃው ጄፍሪ ኪሩይ ግን ባለፈው ዓመት በአምስተርዳም ማራቶን ከማሸነፉ በቀር ብዙም ታዋቂ አይደለም። 20627 ያኔ ያስመዘገበው ሰዓትም በ11ኛ ደረጃ ላይ ያስቀምጠዋል። ከእርሱ በፊት በ2014 በርሊን ላይ የዓለም ሬኮርድ የተሰበረው በዴኒስ ኪሚቶ 20257 እንደ ተጠበቀ ነው። ዛሬ ግን ባለድሉ ኪሩ And Galen Rupp። ሌላም የማራቶን ዜና አለን። በትላንቱ የናጋው ጃፓን ማራቶን በወንዶቹ የአስተናጋጀው ሀገር አትሌቶች የበላይነቱን ይዘዋል። ታይጋ ኢቶ በ21439 አንደኛ ሲሆን የሞንጎሊያው ሴሮድ ባት ኦቺር ሁለተኛ ወጥቷል። ከዚያ በኋላ እስከ አምስተኛ ያለውን ስፍራ በሙሉ ተከታትለው በመግባት ያሸነፉት የጃፓን ሯጮች ናቸው። በሴቶቹ ሬቸል ጄሙታይ ሙታጋ ከኬንያ አንደኛ፣ ፋምቱ ኢቲቻ ከኢትዮጵያ ሁለተኛ፣ ሚሪያም ዋንጋሩ ከኬንያ ሦስተኛ ሆነዋል። በየቦታው በሚካሄዱ የማራቶን ውድድሮች በሁለቱም ጾታዎች በብዛት ሲያሸንፉ የሚታዩት የኬንያና የኢትዮጵያ አትሌቶች ናቸው። በእግር ኳሱም ተመሳሳይ ውጤት ቢገኝ ምን ነበረበት ሲሉ የሚጠይቁ ደግሞ በጣም ብዙ ናቸው። ለጊዜው ለዚህ መልስ የለንም። በአጠቃላይ በሳምንቱ ማብቂያ በኢትዮጵያና በአውሮፓ የተካሄዱ የፕሪሚየር ሊግ ግጥሚያ ውጤቶችን ግን የአዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል አጠር ያለ ዘገባ አሰናድቷል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። አስራ ስድስት ክለቦች እየተሳተፉበት ያለው የሁለት ሺህ ዘጠኝ የኢትዮጵያ ፕሪሚየር ሊግ ሊጠናቀቅ ሰባት ጨዋታዎች ቀርተውታል። ከአናት አራት ቡድኖች ሻምፒዮን ለመሆን ለዋንጫ ከግርጌ ደግሞ በተመሳሳይ አራት ቡድኖች ላለመውረድ ፉክክራቸው ተፋፍሞ ቀጥሏል። የሁለት ሺ ዘጠኝን የኢትዮጵያ ፕሪሚየር ሊግ ዋንጫውን በድል ለማንሳት ከሚጠቀሱት ቡድኖች ሁለቱ የከተማ ተቀናቃኞች ቅዱስ ጊዮርጊስ እና ቡና ሲሆኑ እነሱም በተገናኙበት ጊዜ ከቡድኖቹም አልሸነፍ ባይነት ባሻገር ደጋፊዎቻቸውን የሚያፋጥጣል በአንደኛው ዙር ኢትዮጵያ ቡና አንድ ለባዶ ያሸነፈ ሲሆን ከትናንት በስቲያ ቅዳሜ ያደረጉትን የሁለተኛ ዙር ጨዋታ አንድ ለአንድ ተለያይተዋል። ኢትዮጵያ ቡና በኤኮ ፌቨር ባስኮር ጠናት ግሩም ግብ እየመራ ለእረፍት የወጡ ሲሆን ከረፍት መልስ ጊዮርጊስ በሳላዲን ሰኢድ የፍጹም ቅጣታቸው ሆነው በዚሁ ውጤት ጨዋታው ተጠናቋል። ሌሎች ጨዋታዎችም ተካሂደዋል። ቅዱስ ጊዮርጊስ እና ደደቢት በኩል አርባ ነጥብ በጎል ተበላልጠው መሪነቱን አልለቀቁም። የጊዮርጊስ በአምስት ጎል ብልጫ ቀዳሚ ያደርገዋል። ሲዳማ ቡና በሰላሳ ዘጠኝ ኢትዮጵያ ቡና በሰላሳ ስድስት ነጥብ ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። ኮከብ ጎል አግቢነቱንም የደደቢቱ ጌታነህ ከበደ በአስራ ስምንት ጎል ይመራል። የጊዮርጊስ ሳላዲን ሰይድ እና የኤሌክትሪኮ ፍጹም ጎር ማርያም በእኩል አስራ አንድ ጎል በሁለተኝነት ተከትለዋል። ወደ አውሮፓ ስንሸጋገር በእንግሊዝ ፕሪሚየር ሊግ መሪው ቼልሲ በማንቸስተር ዩናይትድ ሁለት ለባዶ ተሸንፏል። ራሽፎርድ እና ሄሬራ ለማንቸስተር ዩናይትድ ጎሎቹን አግብተዋል። ቶተንሃም ሆትስፐር ቦርንማውዝን በሰፊ የግብ ልዩነት ማለት ለዜሮ የረታበት ከሳምንቱ ብዙ ጎል የተቆጠረበት ጨዋታ ነው። ማንቸስተር ሲቲ ሳውዝሃምፕተንን ሶስት ለባዶ፣ ዋትፎርድ ስዋንሲ ሲቲን፣ ሊቨርፑል ዌስት ብሮም አልቢዮንን በተመሳሳይ አንድ ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ዛሬ ምሽት አራት ሰዓት ላይ አርሴናል ከሚድልስብራ ይጫወታሉ። የደረጃ ሰንጠረዡን ቼልሲ ሰባ አምስት ነጥብ መሪነቱን እንደያዘ ሲሆን ቶተንሃም በሰባ አንድ ሊቨርፑል እና ማንቸስተር ሲቲ በስልሳ ስድስት እና በስልሳ አራት ነጥብ ከሁለተኛ እስከ አራተኛ ያለውን ደረጃ ይዘዋል። ኮከብ ጎል አግቢነቱን የኤቨርተኑ ሩማዶ ሉካኩ በሀያ ሶስት ጎል ይመራል። አመሰግናለሁ። ሰለሞን፣ በእኔ በኩል ያለው ይኸው ነው። በመጨረሻም ቢስክሌት የ2017 ቱር ኤሪትሪያ የቢስክሌት ግልቢያ ውድድር ባሳለፍነው ቅዳሜ ተጀምሯል። በዚህ ውድድር የኤርትራ የሩዋንዳ፣ የሱዳንና የደቡብ አፍሪካ ብሔራዊ ቲሞች ይሳተፋሉ። ባይክ ኤድና አሞሬቪታ ድርጅቶችም ተካፍለዋል። አዘጋጆች እንደ ገለጹት 113 ኪሎ ሜትር የሚሸፍነው የመጀመሪያው ዙር ከፎሮ እስከ ጊንዳ ያለው ሲሆን ከዚያም በምጽዋ አካባቢ ይካሄዳል። ውድድሩ ለስምንት ቀናት ይቆያል። የመጀመሪያውን ደረጃ ፒየር ፖል ፊካራ ከባይክ ኤድ አሸንፏል። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ከቤኔን ሰላም፣ ደህና ቆዩ። እናመሰግናለን ለዘገባው ሰሎሞን እና ገዛኸኝ። አሁን ወደ ተከታዩ ርዕስ እናልፋለን። አፍሪካ ነክ ርዕሶች የኢትዮጵያው ገዢ ፓርቲ ኢህአደግና ተቃዋሚ ድርጅቶች ተቀምጠው ለመደራደር በያዙት ዕቅድ መሠረት የቅድሚያ ውይይት ሲያካሄዱ ከቆዩ በኋላ መድረክና ሰማያዊ ፓርቲ ከድርድሩ ራሳቸውን ማግለላቸውን አሳውቀዋል። ሌሎቹ ተቃዋሚ ድርጅቶች ግን በድርድሩ ስነ ምግባር ላይ ለስምንተኛ ዙር ሲነጋገሩ ከቆዩ በኋላ ልዩነቶቻቸውን አስመዝግበው የዋናውን ድርድር መጀመር እየጠበቁ መሆናቸውን ገልጸዋል። አቶ አሰፋ ሀብተወልድ የመላ ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚደንትና ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር አቋሞቻቸውን ባለፈው ቅዳሜ በቀረበው ቃለመጠይቅ አብራርተዋል። ዛሬ ደግሞ ከአቶ ልደቱ አያሌው የኢትዮጵያ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል ጋር የተደረገውን ቃለ መጠይቅ እናቀርባለን። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ መድረክ አራት ድርጅቶችን የወከለና ሰፊ ተሞክሮ ያለው ባለፈው ምርጫም ለምሳሌ ከኢህአደግ ቀጥሎ ብዙ ተወዳዳሪዎችን ያቀረበ በመሆኑ ለየት ያለ ቦታ ማግኘት እንዳለበት በመግለጽ ኢህአደግም ሆነ ሌሎች ድርጅቶች እውቅና እንዲሰጡት ያስፈልጋል ማለታቸው ይታወሳል። ከሀያ አንድ ፓርቲዎች ጋር እንዴት መደራደር እንደሚቻልም አይታወቅም ብለዋል። ሶስቱን ሰዎች ያነጋገረቻቸው አዳነች ፍስሀዬ ናት። አቶ ልደቱ ፕሮፌሰር በየነ ጴጥሮስ ላነሷቸው ነጥቦች ምላሽ በመስጠት ይጀምራሉ። ሁለቱን ለያይቶ ማየት ጠቃሚ ይመስለኛል። ሀያ አንድ ድርጅቶች ለድርድር መቅረባቸው እርግጥ ነው የድርድሩን ሂደት አስቸጋሪ ያደረገዋል። ስለዚህ ኢዴፓም ይህ ነገር አሳስቦት ድርድሩ ከመጀመሩ በፊት አንድ መግለጫ አውጥቶ ነበር እና ኢህአዴግ ያው ገዢ ፓርቲ ነው፣ አንድ ድርጅት ሆኖ ይደራደራል። ተቃዋሚዎች ሲቻል አንድ ኮሚቴ ነገር አቋቁመን በጋራ መደራደር የምንችልበት ሁኔታ ቢፈጠር አንድ መሆን እንኳ ካልቻልን ቢያንስ ሁለት ወይም ሶስት ሆነን ከምንቀራረበው ጋር ተቧድነን ብንቀርብ የተሻለ ነው የሚሆነው። አለበለዚያ ሀያ አንድ ሀያ ሁለቱ ድርጅት በአንድ የድርድር ጠረጴዛ ዙሪያ የሚያደርገው ድርድር አስቸጋሪ ይሆናል የሚለውን ነገር እኛም እንጋረዋለን። ይሄን መግለጫ ካወጣን በኋላ አንድ አምስት ፓርቲዎች የመግለጫችንን መንፈስ አምነውበት በድርድሩ ሂደት እየተማከሩ ከኛ ጋር ለመስራት ቢያንስ በቃል ደረጃ ስምምነት ላይ ደርሰን እስካሁን በነበረውም ሂደት እየተማከርን ድርድሩን ለማካሄድ እየሞከር ነው። የመጀመሪያው ግን መድረክ የተለየ ቦታ የተሰጠው ኢትዮጵያ ውስጥ ያለው ጠንካራና ሀቀኛ ተቃዋሚ መድረክ ብቻ ነው እና ከኢህአዴግ ጋር ብቻችን ልንደራደር ይገባል የሚል ጥያቄ ነበር። አሁን ትንሽ ስለዘብ ብሎ ደግሞ የተሻለ ቦታ ሊሰጠን ይገባል የሚል አባባል ነው የቀረበው። ይሄ የተቀባይነት የሚያገኝ አስተሳሰብ አይደለም። እርግጥ ነው መድረክ የአራት ፓርቲዎች ጥምረት ነው። አራት ፓርቲዎች ከፈለጉና ይጠቅመናል ካሉ በአራት ፓርቲ ገብተው መደራደር ይችላሉ። አይጠቅመንም አንድ ላይ መደራደሩ ይጠቅመናልም ካሉ አንድ ሆነው ሊደራደሩ ይችላሉ። ያ የነሱ ምርጫ ነው። ነገር ግን ትንሽ ደስ በማየት መልኩ እኛ ጠንካራንን፣ እኛ የተሻለንን፣ እኛ ልምዳለን ብቻችን ከኢህአዴግ ጋር እንደራደር የሚለው ጸረ ዲሞክራሲ የሆነ አስተሳሰብ ነው። ኢህአዴግን የተጠላበት አንዱ ምክንያት ይሄ ነው። እንደውም ኢህአዴግ ተሽሏል። አሁን በብሔራዊ ደረጃ እውቅና ያገኙ ፓርቲዎች ሁሉ እንዲደራደሩ ነው የፈቀደው ከሁሉም ጋር ይደራደራለሁ ያለው አንድ ተቃዋሚ የሆነና በዲሞክራሲ ይታገላል የሚል ፓርቲ እኔ ብቻዬን ከኢህአዴግ ጋር እደራደር ወይም የተሻለ ቦታ ይሰጥ ብሎ መጠየቅ አንድ ዲሞክራቲክ የሆነ አስተሳሰብ ነው። ኢህአዴግም አይቀበለውም። ኢህአዴግ ብቻ አይደለም፣ ኢህአዴግ እንዲቀበለው እኛ እንቀበለው። ስለዚህ በድርድር ዙሪያ የሚቀርቡ ፓርቲዎች ሁሉ በእኩልነት መንፈስ መብታቸው ተከብሮ መደራደር አለባቸው። ከዛ ጋር ተያይዞ እንግዲህ የሚሉት ምንድን ነው፣ እነዚህ አነስተኛ ድርጅቶች ምን ያህል ድጋፍ እንዳላቸውም አይታወቅም። በተቃውሞም ቢሆን ምን ያህል አስተዋጽኦ እንዳላቸውም አይታወቅም እና በዛ ደረጃ መታየትም ተገቢ እንዳልሆነ አድርገው ነው እንግዲህ የሚናገሩት። እንግዲህ ማን ጠንካራ ነው ማን ደካማ ነው፣ እዛ ክርክር ውስጥ መግባት አልፈልግም። መለኪያ ይሆን የነበረው በህዝብ ተመርጠን የተወካዮች ምክር ቤት ወይም ክልል ምክር ቤት መቀመጫ ቢኖረን፣ ያን መቀመጫ ጠቅሶ እኔ የተሻልኩ ማለት ይቻላል። በኢትዮጵያ ፖለቲካ በመቆየት ረገድ ብዙ ዓመት አስቆጥር ያለው ከሆነ ሌላ ጉዳይ ነው። በአባላት ብዛት፣ በህዝብ ድጋፍ ሁላችንም የተሻለ ጥንካሬ ያለን ብለን እናምናለን አንዳችን ከሌላችን ጋር ስንነጻጸር። ግን በመሰረቱ ኢትዮጵያ ውስጥ ያለን ተቃዋሚ ፓርቲዎች አሁን በእኔ እምነት ለኢትዮጵያ ህዝብ ትግል የሚመጥን ጥንካሬ ያለን ብዬ አላምን። ሁላችንም ደካሞች ነን። እየታገልን ያለነው ገና ለመጠናከር ነው። እነ ዶክተር በየነ የሚመሩትን ፓርቲ አንዳችንን ከሌላችን እናወዳድር ካል፣ እኛ ከእነሱ እንሻላለን የምንልበትን ብዙ ነገር መጥቀስ ይቻላል። ግን ጠቃሚ ነው ብያለሁ። ስለዚህ አዎ፣ ፕሮፌሰር በየነ ለረዥም አመት የኢትዮጵያ ፖለቲካ ውስጥ ቆይተዋል። እሳቸው የመሯቸው የፖለቲካ ድርጅቶች ሁሉ ከጊዜ ወደ ጊዜ እየተዳከሙ የኢትዮጵያ ፖለቲካ ቦታ እያጡ ሲሄዱ ጊዜ ሲጠናከሩ አላየንም። ግን ዋናው መታየት ያለበት መርሁ ነው። አንድ ፓርቲ በሀገር ደረጃ ተመዝግቦ ካይተሪያውን አሟልቶ ፍቃድ እስካገኘ ድረስ ማክበር አለብን። እውቅና አለው። እንዲህ አይነት አስተሳሰብና መርህ የሚያራምድ ተቃዋሚ ፓርቲ ደግሞ ነገ መንግስት የመሆን እድል በታሪክ አጋጣሚ ቢያገኝ የሌሎችን መብት ሊያከብር አይችልም ይጨፈልጋል። መብታቸው ነው ጥሎ መውጣት። ያን እናከብራለን። ግን ለአገር አሁን ኢትዮጵያ ላለችበት ተጨባጭ ሁኔታ ግን ይጠቅማል ብለን አናምንም። ኢህአዴግም አምባገንና የሆነ አስተሳሰቡን ትቶ ለዘብ ብሎ ከተቃዋሚዎች የሚቀርበውንም ሀሳብ ለመቀበል ክፍት መሆን አለበት። ተቃዋሚዎቹም ደግሞ በሆደ ሰፊነት እያንዳንዱ የምናቀርበው ሀሳብ ተቀባይነት እንዲያገኝ ሳይሆን የሀገርና የሕዝብ ጥቅም የሚገኝበትን ነጥብ ላይ ትኩረት አድርገን ሴሪየስ መወያየት አለብን። እንግዲህ ቅድም ያነሱት ጉዳይ አለ። እናንተ በበኩላችሁ አምስት ድርጅቶች ጋር እየተመካከላችሁ እንደምትሰሩ በዚህ በድርድር ጠቀሳ አድርገዋል እና አንደኛ እነማን እነማን ናችሁ? ሁለተኛ ደግሞ በምን መልክ እንግዲህ ፓርቲዎቹ ሰማያዊ ፓርቲ፣ መኢአድ፣ ኢዴፓ፣ ኢራፓ እና መኢዴፓ የሚባል ፓርቲ እንዲሁም አንድ ሌላ ተጨማሪ ስድስተኛ ፓርቲም በሂደቱ ውስጥ አብሮ ጀምሮ እንደነበር አውቃለሁ። እና እነዚህ አምስት ወይም ስድስት ፓርቲዎች መጀመሪያ ለምሳሌ በድርድሩ ሞዳሊቲስ ላይ አማራጭ ሀሳብ እንድናቀርብ ሲወሰን አምስቱ ድርጅቶች ተነጋግረን የጋራ ሀሳባችን ጨምቀን የጋራ ጥያቄ ነው ያቀረብ ነው። በዛ ዙሪያ ሌሎቹ ፓርቲዎችም እንዲሳተፉ ጠይቀን ነበር። ግን አንዳንዶቹ ፓርቲዎች ሌላ እንደዚሁ አስራ አንድ ፓርቲ የሚሆኑ የራሳቸውን ጥምረት ፈጥረው በተመሳሳይ ሁኔታ ማቅረባቸውን አውቃለሁ። በተናጠል ብቻውን ያቀረበው መድረክ ነው። ከዛም በኋላ በነበረው ሂደት በሞዳሊቲው ላይ በተደረጉት ውይይቶች ሁሉ እየተገናኘን እየተነጋገርን፣ በሁሉም ነገር ላይ ልንስማማ ስለማንችል በሚያስማሙን ጉዳዮች ላይ እየተመካከርን ነው። አሁን እንግዲህ ሰማያዊ ፓርቲ ድርድሩን አቋረጭ ወጥቻለሁ ብሏል። ከዛ ውጭ ውጭ ያሉት ፓርቲዎች ግን አሁንም በተመሳሳይ ሁኔታ በቀሪዎቹ በዋናው አጀንዳ ጉዳይ መነጋገራችን ይቀጥላል ብለን ነው የምናስበው። ይሄ ብቻ አይደለም። በእኛ እምነት ተቃዋሚ ጎራ እንደጎራ እንደዚህ አይነት ጠንከር ያለ መድረክ ፈጥረን እየተነጋገርን ብንገባ በድርድሩ ስምረት በድርድሩም ሂደት ደግሞ ውጤት ለማግኘት ይጠቅመናል ብለን ነው የምናስበው። እሺ እንግዲህ አቶ ልደቱ አያሌው ወደ ማገባደድ ነንና እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ? ብዙም አዲስ ነገር ለማለት አይደለም፣ ግን ምንድን ነው አገራችን ከሰባት ከስምንት ወር በፊት የነበረችበት ሁኔታ ግልጥ ነው ለማንም ኢትዮጵያዊ። በታሪካችን አይተነው የማናውቀው ብጥብጥ ፍጅት ነው ኢትዮጵያ ውስጥ የተከሰተው ይች ሀገርም ደግሞ በዲሞክራሲ ስርዓት እየተመራ ሆኖ ካለች ከሀያ አምስት ከሀያ ስድስት አመት በኋላ አሁን በአስቸኳይ ጊዜ አዋጅ ነው እየተመራች ያለችው። ህዝቡ ውስጥ አገሪቱ ውስጥ የተፈጠረው የተፈጠረው የፖለቲካ ቅራኔ በሰከነ ውይይትና ድርድር በሰጥቶ መቀበል ሂደት መለዘብ ካልቻለ፣ መፍትሄ ማግኘት ካልቻለ የዚች ሀገር መጻኤ ህልውና አደጋ ውስጥ ነው ያለ። ስለዚህ እኔ ህዝቡ የበለጠ ትኩረት ሰጥቶት እዚህ ድርድር በፖለቲካ ፓርቲዎቹ ላይ ጫና መፍጠር አለበት የሚል መልእክት ነው ማስተላለፍ መሰለኝ። እሺ እንግዲህ አቶ ልደቱ አያሌው ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔ ምድሉ ስለተሰጠኝ በጣም ነው አዳነች ማመሰግ አዳነችና አቶ ልደቱ አያሌውን እኔም አመሰግናለሁኝ። ወደ ተከታዩ ዝግጅት ነው የምናልፈው ጤና ክርስቲያን ምእመናን ላለፉ ሁለት ወራት ጾም ጸሎት ላይ ቆይተዋል። እነሆም ፋሲካ ሆነ ሰውም ገደፈና ወደዚያ እርግፍ አርጎትቷቸው ወደ ቆዩ ቅባት የበዛባቸው ምግቦች መመለሱ ነው። ለመሆኑ የሰውነታችን ሥርዓት እንዴት ይሆን በዚህ የጾምና የፍስክ ጊዜ የሚለዋወጠው? በኢትዮጵያ ጤና ጥበቃ ሚኒስቴር የብሔራዊ ሥነ ምግብ መርሃ ግብር አስተባባሪ የሆኑት አቶ ቢራራ መለሰ ማብራሪያና ምክሮችም አሏቸው። ከአመጋገብ ጋር ጥልቅ የሆነ ቁርኝት ነው ያለው እና የራሱ የሆነ የመንቀሳቀስ ወይም ደግሞ ምግብ የመፈጨትና ወደ ተለያዩ የሰውነት ክፍሎች የመንቀሳቀስ ሁኔታው በጣም ይወሰናል። በጾም ወቅት ሁሉም ሰው እንግዲህ የምግብ ፍሪኬንስ ፓተር ይባላለ። ምክንያቱም በቀን ሶስት ጊዜ ከዛ በላይ የሚወስድ ይኖራል። በፊት ስርአቱ የአመጋገብ ስርአቱ ያወሳሰድ የጊዜ አደራደሩ ማለት ነው። አዎ ትክክል ነው። ስርአት በሙሉ ይቀየራል እና ሲቀየር፣ ምንድን ነው የሚያደርገው ሰውነታችን በተቀየረበት የጊዜ ርዝማኔ ለምሳሌ በየአራት ሰዓት፣ በየስድስት ሰዓቱ ምግብ መውሰድ የለመደ ሰውነት በዘጠኝ ሰዓት ወይም ደግሞ ስምንት ሰዓት ኢንተርቫል ማግኘት ካለበት ምን ያደርጋል? ይላመዳል ወይም አዳብት ማድረግ

ከፍስክ ይልቅ መጾም ነው የሚሻለው፣ ነው የሚሉኝ። አሁን በሌላ ቋንቋ አልኮል በአብዛኛው አልኮል ማለት ነው ያው ከቢራ እና ከሎካል ማህበራዊ እንደዚህ በቤት የሚዘጋጁ የመጠጥ አይነቶች ጨምሮ ማለት ነው እንደ ጠላ፣ ጠጅ፣ አረቄ የመሳሰሉ ማለት ናቸው። እነሱ ሁሉ ያካተተ እንግዲህ ያው ድግስ ነው የሚደረገው ማለት ነው እና ሰውነታችን ከዛ ረጅም ከሁለት ወር የተመጣጠነ ምግብ እና ከዛም የሰዓቱ የዱሬሽን አለ ማለት እንግዲህ ማታ ተበልቶ ከሚቀጥለው ሰባት ሰዓት ስምንት ሰዓት ድረስ ነው የሚቆየው እና ያን ሰውነታችን በደንብ አዳብስ አድርጎታል ወይም ተላምዶታል። ይሄኛውን ቅባት ስኖ በተለይ ቅባት ያው በኖርማል ወቅትም አይፈቀድም። በትንሽ መጠን ነው ካለም ሰውነታችን ሞደሬት ወይም ደግሞ ተወሰነ አማውንት ወይም መጠን ነው የሚፈለገው። እንኳን ጾም ላይ ቆይቶ በመደበኛውም ጊዜ እየተበላ ባለበትም ጊዜ ነው የሚሉኝ ጊዜ ቢሆን ሚባሉም ሌሎችም ዋይት የሚባሉ አሉ። ዋይት ነጭ ነጭ ገዳዮች ይባላሉ። እንደ ነጫጭ ገዳዮች ወይም ጨው፣ ስኳር፣ ቅባት፣ ጮማ እንዲመሳሰሉ ማለት ናቸው እነሱ ማለት ነው። እና እነሱ በብዛት ሰውነታችን ያገኛል በዚ ታሲጋ ሲሆን ማለት ነው እና በዚዋ ጊዜ መጀመሪያ እንዲሁም ወደ የኢንሽርሽሪት ይባላል። የሰውነታችን የምግብ መፈጨት ስርዓቱ ኢንሽርሽሪት ስርዓታችን ይዛባል።

ጉዳቱ ነው የሚያመዝነው ማለት ነው። ገበሬውም እኮ ወደ ማሳ ላይወጣ ይችላል እኮ፣ አይወጣም። አዎ ያው በዚህ እንግዲህ በአመት አንዴ ወይም በዚህ ሰአል ቆጥሮ አሁን ቅባት ያላቸው የስጋ ውጤቶችን መመገብ ስለሚጀምር እሱን ማድረግ ይሳነዋል። እና አጠቃላይ አመጋገባችን የሚሆነው አመት በዓሉም ሆነ እንግዲህ ጾሙን ላይ ሊሆን የስስት ስኖት ማነው የጾም ምግቦችን ስኖት የተመጣጠነና ሁልጊዜ ሰውነታችን የሚፈልገው መጠኑ የተስተካከለ መሆን አለው። አንዱ አይነት ሲበዛ ያው እንደ ጉዳት ነው የሚወሰደው ማለት ነው። አልኮልስ አንድ ወንዶ ሌሎች ትንሽ ስጋም ከተለያየ አትክልት መውሰድ ብችል ሰውነታችን እየተስማማው ነው የሚሄደው። ወይም ደግሞ በአገልግሎት የምናስገባውና የምናስወጣ የምግብ አይነት መመጣጠን መቻል አለበት። የምግብ መፈጨቱን ከማወቁም በተጨማሪ አሁን እንግዲህ የተስማማው ሰውም አንዳንዱ ለምሳሌ

ገንቢ ምግቡም ያገኛልና እንደገና ውፍረት ያገኝትምና ይመጣል። አዎ፣ እንግዲህ ሌሎችም የበሽታ አይነቶች ሊጠቅሱልኝ የሚችሏቸው አሉ። ከዚህ ከአመጋገብ ስርዓት ጋር ተያይዞ ሊመጡ የሚችሉ ሊከሰቱ የሚችሉ ያው እንግዲህ ከአመት በዓሉ ጋር ተያይዞ ለጊዜው የሚከሰቱ ናቸው። ቅድም ያልኩት ማስቀመጥ እና ሌሎች ነገሮች ሰውነታቸው ሲላመደው የሚያመጡ ጊዜያዊ የሆኑ ነገሮች ናቸው። ከዚ ባለፈ ግን ለዘለቄታው እንግዲህ እንዳልኩት ተከታታይ አሁን አምሳ ቀን አለ፣ ስሌት ማለት ነው። ሰው የሚባልም የለም። አብዛኛው ወቅት ደግሞ ስጋን የሚወሰደ አልኮል ነው የሚጠጣው። ስለዚህ ሰውነታችን የገዘፈኝ በጣም ይመጣል። ሲገድ ምንድነው የሚሆነው? የተለያዩ አካል ክፍሎቻችን መወፈር ያጋጥማቸዋል። መወፈር ማለት እንግዲህ የኮሎስትሮል የሚባል አለ። ሌሎች የፋት ወይም ደግሞ የቅባት ክምችቶች ይኖራሉ ሰውነታችን ላይ የደም ግፊት፣ እነዚህ የካንሰር፣ ሌሎች ተያያዥነት ያላቸው ተላላፊ ያልሆኑ በሽታዎች የመከሰት እድላቸው ከፍተኛ ነው የሚሆነው። በጤና ጥበቃ ሚኒስቴር በኢትዮጵያ ጤና ጥበቃ ሚኒስቴር የብሔራዊ ስነ ምግብ ፕሮግራም አስተባባሪ የሆኑትን አቶ ቢራራ መለሰን አመሰግናለሁ። ሌሎችም ከዚሁ ከአመጋገብ ስርዓት ጋር ተያይዘ ያነሳናቸው አንዳንድ ሀሳቦች አሉ። በሌላ ዝግጅት ይዤ እመለሳለሁ። ክቡራትና ክቡራን አድማጮቻችን ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። እንዲሁም ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዝግጅቶቻችንን መከታተል፣ ማዳመጥ ትችላላችሁ። በፌስቡክም አት አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን። የኢሜል አድሬሳችን ሆን አት ቪኦኤ ኒውስ ዶት ኮም ነው። በነገራችን ላይ ክቡራትና ክቡራን አድማጮች ዛሬ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ቀዳሚቱ ወይዘሮ ሜላኒያ ትራምፕ በሺዎች የሚቆጠሩ ህጻናትና ወላጆቻቸውን ዋይት ሀውስ ውስጥ ተቀብለው አነጋግረዋል። በግቢው ይህ ስነ ስርዓት ዋይት ሀውስ ቤተ መንግስት ውስጥ በየዓመቱ በፋሲካ ማግስት የሚከናወን ነው። በኢትዮጵያ ወግ ማዕዶት ይባላል። ይሄ ቀን በነገራችን ላይ ስለ ማዕዶት ምንነት ወደፊት አጠር ያለ ዝግጅት ይኖረናል። ፕሬዚደንት ዶናልድ ትራምፕ ከባለቤታቸው ሜላኒያና 11 አመት ልጃቸው ባሮን ጋር ሆነው ከዋይት ሀውስ በረንዳ ብቅ ብለው በሺዎች ለሚቆጠሩት ታዳሚዎች ሰላም ተሰጥተዋል። ንግግርም አድርገዋል። በዋሽንግተን ዲሲ አካባቢ ላሉ ህጻናት፣ ተማሪዎችና ለጦር ሰራዊት አባላት ቤተሰቦች ወደ 21 ሺህ ቲኬቶች ታድለዋል። ይህ በፋሲካ ማግስት የሚካሄድ ስነ ስርዓት በ139ኛ ዓመቱ ሲሆን ባለፈው አመት የያኔዋ ቀዳማዊት እመቤት ሚሼል ኦባማ ባስተባበሩትና ባዘጋጁት ክብረ በዓል አይነት ዝግጅት ላይ ሰላሳ አምስት ሺህ እንግዶች ተገኝተው ነበረ። በዛሬው ስነ ስርዓት ላይ የተናገሩት ፕሬዚደንት ትራምፕ እንደ ሀገር ከመቼውም ጊዜ በበለጠ ሁኔታ ጠንካሮች፣ ትልቅና የተሻልን እንሆናለን አሁን ትክክለኛው መንገድ ላይ ነን፣ እየተከናወነ ያለውን እያያችሁት ነው ብለዋል። እንግዲህ ዝግጅታችን እየተጠናቀቀ ነው። በስማቸው ካሳ ባሶ ምት እስከ ዝግጅታችን ፍጻሜ አብራችሁ እንድትዘልቁ እንጋብዛለን። ክቡራትና ክቡራን ጤና ይስጥ።